the voice of America. ትላንት በአምቦ ባለፈው አርብ ደግሞ በቡራዩ ለደረሱት የቦምብ ጥቃቶች ኦነግ ሽኔን እና ሰላማዊ ትግልና ጦርነትን እየደባለቁ ይንቀሳቀሳሉ ያላቸውን ተጠያቂዎች ናቸው ሲል የኦሮሚያ ፖሊስ ኮሚሽን ከሷል። የኦሮሚያ የኦሮሞ ነጻነት ግንባር በበኩሉ መንግስት የስም ማጠልሸት ዘመቻ እያካሄደብኝ ነው ሲል ወቅሷል። ሙክታር ጀማል ዝርዝሩን ይዟል። የኦሮሚያ ፖሊስ ኮሚሽን ኮሚሽነር ጄኔራል አራርሳ ምርዳሳ እንደገለጹት በአምቦ የድጋፍ ሰልፈኞች ላይ በደረሰው የቦምብ ጥቃት 29 ሰዎች ላይ ቀላል ጉዳት እንደደረሰና በቡራዩ የአንድ ሰው ሕይወት አጥፍቶ ሦስት ሰዎች ያቆሰለው ጥቃት ዓላማቸው አንድ ነው ብለዋል። ኮሚሽነር አራርሳ እንደተናገሩት የጥቃት አድራሾቹ ዓላማ በተለያዩ የኦሮሚያ ክልል አካባቢዎች መሰል ወንጀሎችን በመፈጸም የተጀመሩ የለውጥ ሥራዎችን ማደናቀፍ ነው ብለዋል። ከዚህ በፊትም ያው ኦኔክሸኔ በግማሽ ሰላማዊ የመሰለ በግማሽ የሽፍትነት ስራ እየሰራ የአመራሮቻችን የፖሊስ አመራሮቻችን የሲቪል አመራሮቹ እየገደሉ ያሉት ሽብር ለመፍጠር አሁንም፣ ይህንን ከኋላ ሆኖ የፈጸመው ያስፈጸመው ኦኔክሸኔ ነው። ያው ሽብር ለመፍጠር ነው። መንግስት የህዝብ ስራ እንዳይሰራና ና ህዝብ ወደ ሽብር እንዲገባ ለማድረግ የሚደረግ ስራ ነው። በእኛ ግልጽ ነው። ኦነግ በፖለቲካ እንቅስቃሴው አዲስ አበባ መስሪያ ቤት ያለው ኦነግ አለ። ሌላኛው ደግሞ እዚህ ቀደም በህርቁም ሳይሳካ ቀርቶ ድርጅቱ አላውቀውም ግንኙነት የለንም ብሎ የተወው አለ። የትኛው ነው በቀጥታ የጥርጣሬው አቅጣጫ? አንድ ላይ የነበረው መገንጠላቸውን እኛ እና ቆም የሚለው ያስታጥቆ የነበሩ መጀመሪያ ሲክዱ የነበሩ ሰዎቹ እንዲገቡ ብሎ በሚዲያም ሲለፍፉ ነበር። ከጊዜ በኋላ ያው በሁለት እግር ቆሞ ጨዋታውን ለመጫወት ያሰበ ይመስለናል። በትክክል የኦነግ ሸኔ ካልሆኑ እና ሌላ አካል ከሆኑ ለምንድነው እነሱ ላይ መግለጫ የማይሰጡት? እኛን የማይወክሉ የሕዝብ ጠላት ናቸው፣ ሽፍቶች ናቸው ብሎ ኦነግ መግለጫ ሲሰጥ አልሰማንም። ምናልባት እዚህ ያሉት ለጊዜው ሰላማዊ ሊመስሉ ይችላሉ። ምንድን ነው የሚለው፣ ወደፊት የሚጣረፍ ይችላል። የኦሮሞ ነጻነት ግንባር በበኩሉ ቡራዩ ላይ የተፈጸመውን ጥቃት አውግዞ መግለጫ ያወጣ ሲሆን በጉዳዩ ላይ ቪኦኤ ያነጋገራቸው የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ አባል አቶ ሚካኤል ቦረን ሁሉ አቀፍ የሆነ መፍትሄ ለሀገር ሰላም እንደሚያስፈልግ ተናግረዋል። መግለጫው በቡራዩ አንድ የጸጥታ ባለስልጣን ላይ ተፈጸመ እንግዲያ ለማውገዝ ነው የምናወግዝበት ምክንያት ደግሞ ኦነግ በግለሰቦችም ይሁን በተወሰኑ ቡድኖች ላይ በማነጣጠር የተወሰኑ ግለሰቦችን ወይ ደግሞ የተወሰኑ ቡድኖችን በማስወገድ የኢትዮጵያ ፖለቲካ ወደ ሰላም ወደ ምንፈለገው መስ ይሄዳል ብለን አናምንም። ለሁለንተናዊ መፍትሄ ሁሉም የፖለቲካ ኃይሎች ገዢው ፓርቲን ጨምሮ ማለት ነው ሁላችንም ለሁለንተናዊ መፍትሄ ስንሰራ ብቻ ነው መፍትሄ የምመጣው ብለን ስለምናምን ይህንን አቋማችንን ለመግለጽ ነው። የኦሮሚያ ፖሊስ ኮሚሽን ኮሚሽነር እንደገለጹት የኦሮሞ ነጻነት ግንባር ታጥቆ ጫካ ያለውና በፖለቲካ ሂደት ከተማ ውስጥ ያለው አንተዋውቅም፣ ግንኙነት የለንም ቢሉም አንድ ናቸው የሚል ይዘት ያለው ቃለ መጠይቅ ለአሜሪካ ድምፅ ሰጥተው ነበር። በቅርብ ከቢቢሲ ጋር ቆይታ ያደረጉት የኢትዮጵያ መከላከያ ሰራዊት ምክትል ኤታማዦር ሹም ጀነራል ብርሃኑ ጁላም የኦሮሞ ነፃነት ግንባር የፖለቲካ ድርጅቱ ከታጠቀው ኃይል ጋር ግንኙነት እንዳላቸው ፍንጮች ያሳያል እያለ ነው። ይህንን ሀሳብ እንዴት ያዩታል? ማን እንደፈጸመው ያን ግድያ እኛ የምናውቀው ነገር የለም። ማንም ይሁን ማን ግን መወገዝ ያለበት ነው ብለን እናምናለን። እነሱ እኛን እና የታጠቀውን ሀይል ግንኙነት አላቸው ብሎ የሚያነሱት መጀመሪያውኑ ያ የታጠቀ ቡድን እንዳይገባ ያስቀሩት በተለያየ ሳጠር እንዳይገባ ያደረጉት እነሱ ናቸው። ያንን ያደረጉት ደግሞ ኦነግ የፖለቲካ ለውጡ ሂደት ውስጥ እንዳይሳተፍ ለማድረግ ነው። ገፍቶ ሊያስ ወጡን ስለፈለጉ በሱ ስማችንን ለማጠልሸት ስለፈለጉ ከሱ ጋር ትስስር አላቸው ብሎ በሱ አስካቦ እኛን ለማጥቃት ስለፈለጉ ነው። ግንኙነት የለንም። ምንም አይነት ግንኙነት የለንም። በአምቦ ጥቃት ቆሰሉ ከተባለው ቁጥር ከፊሎቹን ብቻ ማስተናገዱን የገለጸው የአምቦ ሆስፒታል የደረሰባቸው ጉዳት መጠነኛ በመሆኑ ሁሉም ታክሞ መመለሳቸውን የአምቦ ዩኒቨርሲቲ ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር ጎንፋ ሞቲ ለቪኦኤ ገልጸዋል። በአጠቃላይ እኛ ጋር የመጡት ሰባት ሰዎች ናቸው። እነዚህም ቀላል የሚባለው ጉዳት ነው አካላች ላይ የደረሰው ሁሉም እና ተደርጎላቸው ኢሚዲት ወደ ቤታቸው የተላኩ ናቸው ማለት ነው። በፖሊስ መግለጫ ሀያ ዘጠኝ ሰዎች መቁሰላቸው ነው ሲነገር የነበረው እርስዎ፣ እናንተ ሆስፒታል ማከማችሁ የምትነግሩኝ ደግሞ ሰባት ሰው ነው። ሁሉም እናንተ ጋር አልመጣም ማለት ነው ወይ? የቁጥሩ ልዩነት ምንድን ነው? እኛ ጋር መጡት ፖሊሶች ናቸው እዚህ የደረሱ ሰበት ሰዎች ናቸው። ከተማ ውስጥም ሌላ ሆስፒታል ስላለ ግማሾቹ ደግሞ እዛ ሄዶም ሊሆን ይችላል። በምንድን ነው ጉዳቱ የደረሰ የሚመስለው ጉዳቱ የደረሰ የሚመስሉ በቦምብ ፍንዳታ ነው የሚመስሉ አካላቸው ላይ የሚታየው በፍንጣሬው የተጎዱ ነው የሚመስሉ በተለያየ ቦታ ላይ የተመታቱ ስለሆኑ ጉዳቱ ከፍተኛ የሚባለው ሳይሆን አካላቸው ላይ እጃቸው አካባቢ ፍንጣሬው የመታቸው ነው። ስለዚህ ሁሉም ቀላል ስለሆነ ሁሉም ታክሞ ወደ ቤቱ ተልኳል። እኛ ጋር ተኝቶ ያለ ማንም የለም። መንግስት ወንጀልን የመቆጣጠር የመቆጣጠርና ህግን የማስከበር ስራን አጠናክሮ ይቀጥላል ያሉት ኮሚሽነር አራርሳ ምርዳሳ በአንበው ጥቃት የተጠረጠሩ ስድስት ሰዎች በቁጥጥር ስር መዋላቸውንና በቡራዩ ጥቃት ቁጥጥር ስር ከዋሉ አስራ ሰባት ተጠርጣሪዎች ውስጥ ሶስቱ ድርጊቱን መፈጸማቸውን ማረጋገጡን አስታውቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። you